Boys of America. Yeah. አቶ ጥላሁን እንደሻው የመድረክ ምክትል ሊቀመንበርና የህዝብ ግንኙነት ጉዳይ መምሪያው ኃላፊ እንደምናመሹ እንደምናመሹ። ሰላም ነው። እግዚአብሔር ይመስገን። አሁን የደወልኩሎት ሰሞኑን መድረክ አውጥቶት በነበረ መግለጫ ላይ አንዳንድ ተጨማሪ አስተያየት ካሎት እንዲሰጡኝ ነው እና በመጀመሪያ ያወጣው የህዝብ ግንኙነት መምሪያው ነው ነው የሚለው የመድረክ አቋም ነው እንደ ፓርቲ ትክክል። መምሪያው የሚያወጣው የመድረክን አቋም መሰረት አድርጎ ነው እንግዲህ መድረክ ከዚህ በፊት የተለያዩ መግለጫዎችን አውጥቷል። እዚህ ጉዳይ ላይ የተወያየ የያዛቸው አቋሞች አሉ። እነዚህን አቋሞች መሰረት አድርጎ ነው መግለጫ ያወጣ። መድረክ በምን መድረክ ላይ ነው እንዲህ አይነቱን አቋም ያወጣው ወይም እንደዚህ አይነቱ ድምዳሜ ላይ የደረሰው? ሁለት ጊዜ መግለጫዎችን አውጥቷል። ሀያ ሰባት አምስት ቀን እዙ ጉዳይ ላይ መግለጫ አውጥቷል። ከዚህ ጋር ተመሳሳይ የሆኑ መጥኖች ናቸው። ዝርዝር ጉዳዮቹ በዛን ወቅት ጠይቀን ነበር። ከዛ በኋላ ግን የግድያው ያኔ የሰላሳ ሁለት ሰው ነበረ ዝርዝር ያወጣ ነው በመሞቱ ማለት ነው ዛሬ ግን ወደ እንደገና ይጥሩልኝ ሰማንያ ዘጠኝ ሰው ዝርዝር ደርሶናል። አሁን እና አድራሻቸው ማለት ነው፣ ይቅርታ አድራሻቸውን ያላገኘንና ስንዝርዝራቸውንም ያላገኘናቸው አሉ። ወደፊት የሚናጣራቸው ግን በቀጥታ ያገኘናቸው ናቸውና አድራሻቸውን ያገኘን ወደ ሰማንያ ዘጠኝ ሰው ደርሷል። የዛሬው ቀን በየጊዜው እየጨመረ ይሄ ችግር በመሄዱ የሚታሰረው ሰው ቁጥርም ያኔ በመቶዎች ይቆጠር ነበረ። አሁን ግን በብዙ ሺዎች የሚቆጠር ሰው መታሰሩ ቀጥለዋል። እነዚህ ሁኔታዎች ባለመቆማቸው በተጨማሪ የወጣ መግለጫ ነው። አቋሙ ግን ቀደም ብሎም የተያዘ ነው። የኢትዮጵያ መንግስት አምስት ሰው ብቻ ነው እንደተገደለ አሳውቆ የነበረው። በሌላ በኩል ደግሞ አምነስቲ ኢንተርናሽናል የሚባለው ዓለም አቀፍ የሰብአዊ መብቶች ተሟጋች ቡድን አንድ መቶ አርባ ሰው መገደሉን የሚገልጽ መግለጫ በአለፈው ሳምንት አውጥቶ ነበረ። እናንተ ሰማንያ ዘጠኝ ነው አሁን የሚለው እና ልዩነቱ እጅግ በጣም የሰፋ ነው እና ምንድን ነው ምንጫችሁ ለእናንተ ችግር አለ በተጨማሪ መረጃዎችን በማሰባሰብ በኩል የመድረክ ስራ አስፈጻሚ ኮሚቴ አባል እና የወፍኮ ዋና ጸሐፊ የነበሩት አቶ በክል ነጋ ጽሕፈት ቤት ውስጥ ሆነው ከየወረዳዎች እና ከየዞኖቹ የየዕለቱን መረጃ ሲያሰባስቡ ነበረ እሳቸው አሁን እስር ላይ ናቸው ከቤታቸው እንዳይወጡ እና ምንም አይነት ስራ እንዳይሰሩ ተደርገዋል የወረዳ መረጃ ሲሰጡን የነበሩ አባ ታስረውብናል በዚህ ምክንያት የተሟላ መረጃውን አግኝተናል ማለት አንችልም። ሆኖም የሰማኒያ ዘጠኝ ሰዎች የሟቾች ቁጥርና እና ስምና አድራሻ አግኝተናል ነው እያልኩ ያለሁት እንጂ የሞቱት ሰዎች ሰማኒያ ዘጠኝ ብቻ ናቸው ማለት አይደለም። እዛ ይበልጣሉ። የሞቱ ሰዎች ከመቶ በላይ እንደሚሆኑ እኛም እንገምታለን። ግን በቀጥታ ስም ዝርዝራቸውን እና አድራሻቸው ያገኘነውን ነው አሁን እየገለጹ እስቲ ጥያቄዎቻችሁን ወይም የመድረክን ጥያቄዎች አሁን ያነሳቸውን ወይም ደግሞ ከትናንት በስቲያ ወዲህ የተጨመሩም ካሉ ምን እንደሆኑ ለአድማጮቻችን ያሰሙ። እንግዲህ በዋናነት ይህን ችግር ሰላማዊ የሆነ ጥያቄ ህዝቡ በመጠየቁ ምክንያት መንግስት ይህንን ህጋዊ የሆነ ህገ መንግስታዊ ነው፣ ደግሞ ጥያቄው በህገ መንግስት የተደነገገ መብት አግባቡ የኦሮሚያንና የአዲስ አበባን ግንኙነት በሚመለከት በዚህ መሰረት እንዲከድ ህዝቡ እየጠየቀ ያንን ህገ መንግስቱ ላይ ያወጣውን ሀያ አንድ ዓመት ብሎ ስራ ላይ ሳያውል ወደ ጎን ጥሎ የተቀናጀ ማስተር ፕላን ብሎ ያወጣው አካሄዱ ትክክል አይደለም። ህገ መንግስታዊ አይደለም። የፌዴራላዊ ስርዓቱ የደነገገው የመንግስታዊ ግንኙነት አለ። ከዛ ውጭ አቲድ ተብሎ በህዝብ የቀረበውን ጥያቄ መንግስት አሻፈረኝ በማለቱ ነው ይሄ ችግር የተፈጠረው። እና ይህ ችግር ሰላማዊ በሆነ መንገድ የጠየቁት ሰዎች ላይ መንግስት የሀይል እርምጃ እየወሰደ ነዋል። በዚህ ምክንያት የሟቾች እና የታሳሪዎች ቁጥር በጣም እየጨመረ ነው ያለው። ይህ ሁኔታ መግፋቱ ደግሞ ሀገራችንን ውስብስብ ወደ ሆነ አስቸጋሪ ሁኔታ ይከብታል እንጂ መፍትሄ ስለማያመጣ በአስቸኳይ እንዲቆም ነው ይሄ በየአካባቢ የተሰማራው የጸጥታ ሀይል ህዝብ እየወሰደ ያለው የሀይል እርምጃ የግድያ፣ የስርአት የማንገላታት ስራዎች አስቸኳይ እንዲቆሙ አንዱ ጥያቄ ነው። ሁለተኛው ሰላማዊ ጥያቄ በመጠየቃቸው የታሰሩ አባሎቻችን አሉ። እነዚህ አባሎቻችን የትኛውም የአመፅ ስራ ውስጥ ተሳትፎ አይደለም ሰላማዊ ታጋዮች መሆናቸው መንግስት ራሱ በሚገባ የሚያውቃቸው በግልጽ ህጋዊ ሰውነት አግኝቶ በሚንቀሳቀስ ህጋዊ ስራ ላይ የነበሩ ሰዎች ናቸው። ስማቸውም ያው እናቶ በቀለ ዘርባ፣ እናቶ በቀለ ነጋ፣ እናቶ ደጀኔ ጣፋ በዚህ ኦፍኮ ከፍተኛ አመራር አባላት ናቸው። በከሌ ገርባ ተቀዳሚ ምክትል ሊቀመንበር ነው። በከሌ ነጋ ደግሞ ዋና ጸሀፊ ና የመድረክ ስራ አስፈሳሚ ኮሚቴ አባል ነው። ደጀኔ ጻፋ የኦፍኮ ምክትል ጸሀፊ ናቸው። እነዚህ ከዚህም ሌላ እና አቶ ደስታ ድንቃ የኦፍኮ ና የመድረክ ወጣቶች ሊቀመንበር ና የኦፍኮ የኦዲት ኮሚቴ አባል አለ። አቶ ጉርሜሳ አያኖ ደግሞ የኦፍኮ የወጣቶች ልጅ ምክትል ሊቀመንበር ና የመድረክ የህዝብ ግንኙነት ኮሚቴ አባል ይባል ነው። እኔ የራሴ ሰብሳቢ የሆንኩበት ኮሚቴ ውስጥ የተሳተፈ የነበረ ሰው ነው አቶ ደረጀ ማርጋሳ። እሳቸው ደግሞ የኦፍኮ የወጣቶች የድርጅት ጉዳይ ኃላፊ ናቸው። አቶ አዲሱ ብላላ ደግሞ የኦፍኮ የወጣቶች ሊግ ግንኙነት አለ። እንደዚሁ ደግሞ አቶ ታሪኩ የሚባለው አሉ። እሳቸው ደግሞ የወጣቶች ሊግ አፍ ናቸው። እነዚህ በሙሉ እና ሌሎችም እና አቶ ጣሄር እና አቶ እስማኤል እነዚህ የኦፌኮ አመራር አሉ። የወረዳ እና አካባቢ ኮሚቴ ሰብሳቢዎችም አሉ። ከዚህ ሌላ ተራ አባላት አሉ። በብዛት ወጣቶች፣ በተለይ ወጣቶች ተማሪዎች፣ የዩኒቨርሲቲ ተማሪዎች እነዚህ ሁሉ ጥያቄ ህገ መንግስታዊ ጥያቄ ምንስ ማግኘት አለው? ይሄ ወደ ጎኒ ተትቶ ህገ መንግስታዊ ግንኙነቱን ተትቶ ፌዴራላዊ ስርዓቱን በሚጻረር ሁኔታ የተሰራ ያለው የማስተር ፕላን ቆሞ የህገ መንግስቱ አንቀጽ አርባ ዘጠኝ ንጉስ አምስት ስራ ላይ መዋል አለበት ተብሎ ብሎ በመጠየቃቸው ብቻ በገፍ ታይዞ ታስረዋል። ለዎች የሚቆጠሩ ብዙዎች ሺዎች የሚሰጥሩት እና እነዚህ ሰዎች ህጋዊ ሰዎች ስለሆኑ መፈታት አለባቸው። ሌላው የተገደሉ ሰዎች ያሉ ቅድም እንዳልኩም ወደ ሰማኒያ ዘጠኝ ሰው ሊስጥ እንኳን ያገኘ ናቸው ዝርዝር በደንብ ያገኘ ናቸው ሰዎች አሉ። ሌሎችም ከዚህ በላይ ሊሆን ይችላል እንደሚችል እንገምታለን። ከበቶ በላይ እንደሚሆን እንደሚሆንእንደሚሆን እንገምታለን። እነህ ዜጎች ሰላማዊ ግን ውስጥ የተሳተፉ ህዝቦች ጸጥታ ኃይሎች በተወሰደ እርምጃ የተገደሉት ወላጆቻቸው ወይም ቤተሰቦቻቸው ካሳ ማግኘት አለባቸው፣ ገዳዮቻቸውም ለህግ እንዲቀርቡ ነው የምንጠይቀው። እነዚህ ሁሉ ጥያቄዎች በመሰረታዊ የችግሩ መፍሻ ጉዳዮች ናቸው ብለን እናስባለን። በዚህ በተጨማሪ በቀጣይ ዘላቂ በሆነ ሁኔታ ይህንን ችግር ለመፍታት ኢህአዲግ አሁን ህገ መንግስትን ጥሎ የሚሄድበትን ህገ ወጥ አካሄድ አቁሞ ወደ ህገ መንግስቱ መምጣት አለበት። ህገ መንግስቱን ራሱን ያጸደቀው ህዝቡ ደግሞ በዚህ ህገ መንግስት ለመገዛት ፈልጓል። የህገ በላይነት ግን አልቀበልም ብሏል። ወደ አንቀጽ አርባ ዘጠኝ እንጂ ወደ ማሰር ፕላን ያለ መፍትሄ መሆን ያለ አንቀጽ አርባ ዘጠኝ እንጂ አንቀጽ አምስት መሰረት የኦሮሚያ ክልልና የአዲስ አበባ ክልል የተፈጥሮ ሀብት አጠቃቀም፣ የአገልግሎት አቅርቦት አጠቃቀም፣ የአስተዳደር ጉዳዮችን በሚመለከት በግልጽ ህገ መንግስቱ ያስቀመጠውን ነገር የክልሎቹን መብት ስራ ላይ የሚያውልበት የሚያውልበት ህግ ወጥቶ ያ ህግ ስራ ላይ መዋል ነው መጀመሪያ ቅድሚያ መሰጠት ያለበት ትልቁ ነገር ይሄ ህግ ተጥሎ እንደፈለግኩ ልማት ሰራለሁ ማለት እንደገና በልማት ስል ሀገርን መግለጥ ወጥ መሆኑ ይኸው በተግባር እየታየ ነው ያለው እና ይሄ ነገር ቆሞ ከሚመለከተው አካል ጋር ተወያይቶ በተለይ በኦፎኮ መድረክ አመራር በተደጋጋሚ የውይይት ጥያቄ በማቅረብ ላይ ነው ያለ ነው። እንደውም ይሄ ችግር ከመቀስቀሱ በፊት ኦፍኮ ለተለያዩ የመንግስት አካላት ደብዳቤ ጽፎ ይሄ ነገር ከባድ ችግር ያስከትላል መንግስት በውይይት ወደ ህጋዊ አሰራር ይምጣ ብሎ በተደጋጋሚ ደብዳቤ ጽፎ ነበረ። እኛም በግልጽ ደብዳቤ ለጠቅላይ ሚኒስትር በዚህ ጉዳይ ብቻ ሳይሆን ጠቅላላ በሀገሪቱ ውስጥ ኢህአዲግ በህገ በላይነትን ጥሶ ህገ መንግስታዊ ስርአትን ጥሶ ይሄደ ያለበት ነገር ሀገራችንን አስቸጋሪ ሁኔታ ውስጥ ስለሆነ ወደ ውይይት መጥተን ችግሮችን እንስታ ብለን ደብዳቤ ስንጽፍ ቆይተናል። መግለጫዎችን በተደጋጋሚ ስናወጣ ቆይተናል። እነዚህ ነገሮች ኢህአዲግ ጆሮ አልሰጥ ብሎ አልሰማ ብሎ በአሻፈሪነት እየጠቀለ ያለበትን አካሄድ ትቶ ወደ ውይይት መድረክ እንዲመጣና ና በህጋዊ አግባብ በህገ መንግስታዊ አግባብ ጉዳዩ መፍትሄ እንዲያገኝ እንዲደረግ ነው ያቅያችን ማለት ነው። አቶ ጥላሁን ህዝብ ሳይወያይበት ወይም ህዝብ ካልተቀበለው ይሄ ማስተር ፕላን ተግባራዊ አይደረግም ብሏል። የኢትዮጵያ መንግስት የተለያዩ ባለሥልጣናቱ ከጠቅላይ ሚኒስትሩ ጀምሮ በፓርላማው መድረክ ላይ ሳይቀር ተናግረዋል እና አሁን በዚህ ሁኔታ ውስጥ እየተካሄደ ያለው እንቅስቃሴና ተቃውሞ ምንድን ነው የሚያሳየው? ህዝብ ሳይወያይበትና ሳይመክርበት ስራ ላይ አይውልም ሳይሆን መጀመሪያ ህገ መንግስቱ ያስቀመጠው ነገር አለ። ህገ መንግስቱ ያስቀመጠውን ነገር ስራ ላይ መዋል አለበት። በቃ እሱን እሱ ነው የሚፈለገው ያ ስራ ላይ ይዋልና በእሱ ላይ የተመሰረተ ልማት ነው መሰራት ያለበት። አሁን ኢህአዴግ ትልቁ ችግር እኮ ሀገሪቱን ወዴት ይዞ እንደሚመራ ወዴት እንደሚመራት እኮ አቅጣጫውን መላው ግራ እያጋባን እኮ ነው ያለው። ልማት ስባል ፌደራላዊ መንግስታት የሚያካሄዱት ልማት አለ። ዲሞክራሲያዊ መንግስታት ቅድሞ የሰብዓዊና ዴሞክራሲያዊ መብቶችን አክብሮ፣ ፌደራላዊ መንግስታት ደግሞ የፌደራላዊ መንግስትና የክልል መንግስታትን መብት አክብሮ የሚሰራው ልማት አለ። ሌሎች አምባገነን መንግስታት ደግሞ በችግር የሚሰሩት አለ እንደፈለጉ አድርገው የህዝቦች መብት፣ የክልሎች መብት፣ የብሔር ብሔረሰቦች መብት ሁሉ ከቁም ነገር ሳይቆጥሩ ረጋግጠው ህንፃ መገንባትና መንገድ መቆፈር ብቻ እንደ ልማት አድርጎ የሚሰሩት ልማት አለ። አሁን የትኛውን አካሄድ ነው ኢህአዴግ የተከተለው? እኛ እኮ ያን ያለ ነው ልማት ስትሰራ መጀመሪያ በህገ መንግስቱ የተደነገገውን የፌደራላዊ ስርዓት ተከትለህ ያንን ተግባራዊ እያደረክ መሄድ አለብኝ። ያንን አቆማለሁ፣ ወደዚህ ይመለሳለሁ አላለም እኮ እስካሁን። ወደዚያ ይመለሳለሁ ካለ ትክክለኛ ወደ ህገ መንግስታዊ ስርዓት ተመለሰ ማለት ነው። የደቡብ ኮሪያና የታይዋንን የአምባገነን መንግስታት አካሄድ ነው ምርጫዬ ብሎ እንደጀመረ አሁን ደግሞ ፌዴራላዊም አልነበሩም ዲሞክራሲያዊም አልነበሩም እነዚያ ስርዓቶች። የነዚ አካሄድ ሄዳለሁ ካለ ከፌዴራላዊና ዲሞክራሲያዊ ስርዓት የልማት አካሄድ ጋር ይጋጫል። ምሳሌ አድርጎ መውሰድ ያለበትን ፌዴራሊዝምንና ዲሞክራሲን በትክክል ስራ ላይ እያዋሉ ልማታቸውን አካሄዱ ሀገራቸውን ያለሙ አገሮችን ምሳሌ ነው እንጂ መከተል ያለበት። በችኪን አምባ ገነንነት እንደፈለጉ ልማት ብለው የዚህን መብት የሚረግጡ ሀገሮችንና ፓርቲዎችን ምሳሌ አይደለም መከተል ያለበት። ስለዚህ ህገ መንግስቱን አስቀምጧል። ፌዴራላዊ ነው፣ ዴሞክራሲያዊ በሆነ መንገድ ይሄዳለሁ ብለዋል። ወደዚህ መምጣት አለበት። አሁን በዚህ ማስተር ፕላን ጉዳይን ላይ ወደዚህ አልመጣ እንደፈለገ ነው እየሄደበት ያለው እና እኛ ህዝቡ ከፈቀደ ካልፈቀደ የሚል ቃል ብቻ ሳይሆን ወደ ህገ መንግስታዊ አሰራር እመጣለሁ ከዚህ ውጭ ወጥቼ እኮ የነበርኩትን አካሄድ አቆማለሁ ብሎ እኮ በግልጽ ማሳወቅ አለበት። ይህም ካደረገ አመፀ የሚቀጥልበት ሁኔታ ያልም የህዝቡ ጥያቄ ይሄ ነው ብዬ ነው ማምን። አቶ ጥላሁን የኢትዮጵያ መንግስት የሚለው ይሄንን ኦሮሚያ ውስጥ እየታየ ያለውን ተቃውሞ የቀሰቀሱት የቀሰቀሱትና እያካሄዱ ያሉት የጥፋት ኃይሎች ናቸው ነው። እነርሱ የጠሩት ጋኔን ነው በዛ አካባቢ ያለው ብለው ነው እንደውም ሲናገሩ የተሰሙት። ምንድን ነው እናንተ የምትሉት እንደ ተቃዋሚ ፓርቲ እንደ ህዛዊ መጀመሪያ ለምን ራሱን ዞር ብሎ አያይም? ባለፉት ሀያ አንድ አመታት ውስጥ እኔ ይህንን ጥያቄ መልሻለሁ ወይ ብሎ እኮ እራሱን መጠየቅ አለበት። ይሄ እኮ ሕገ መንግስት ወጣ። ሕገ መንግስቱ በኦሮሚያንና የአዲስ አበባን ክልል ግንኙነት በሚመለከት የደነገገው ነገር አለ። ይሄንን አንድ አመት ሙሉ ሳልተገብር መዋለ ጥፋት ነው ወይስ አይደለም ብሎ ለምን ራሱ ነው ይመልስ። ለዚህ ችግርስ ህዝቡ ይህንን ነገር በተደጋጋሚ ስጠይቅ ሳልመልስ መቆየቴ የችግሩ ፈጣሪ ያደርገኛል ብሎ በኃላፊነት ለምን ራሱን አይጠይቅም? መጀመሪያ ወደ ሌሎች ጣቱን ከመቀሰሩ በእኔ የምረዳው መጀመሪያ ኃላፊነት የሚሰማውና በኃላፊነት መጠየቅ የሚያውቅ መንግስት ቢሆን ኖሮ ይሄ ነገር በወቅቱ ቢመልስ ኖሮ ይሄ ነገር አይከሰትም ነበር ብሎ የራሱን ቱባ ባለስልጣናት በወቅቱ በእነዚህ ጉዳዮች ላይ መስራት የነበረባቸውን ተጠያቂ ማድረግ ነው ያለበት። ይህንን ተጠያቂ ሳያደርግ ወደ ሌሎቹ በማላከት ብቻ ችግሩን እፈታለሁ የምለው አካሄድ ስህተት ነው። ነው ለመሆኑ የኦፌኮ ህልውና ምን ላይ ነው አሁን ያለው? እርስዎ የመድረክ ምክትል ሊቀመንበር ኖት፣ ኦፌኮ የመድረኩ አባል ነው። እንግዲህ በኦፌኮ ላይ መንግስት ከፍተኛ ጉዳት ነው እያደረሰ ያለው ጠንካራ እንቅስቃሴ የሚያደርጉ አባሎችን ነጥሎ የማሰርና ከወረዳዎች ጀምሮ እስከ ከፍተኛ አመራር ድረስ ቅድም የገለጹልኝ ከፍተኛ አመራሮች ናቸው ወረዳና ዞን ውስጥም በዛት የሚሰሩ አባሎች ላይ ከፍተኛ የስርዓት እያካሄደ ነው ያለው። እንግዲህ ኦፌኮ እንደምታውቁት ሰላማዊ የትግል አማራጭ መርጦ ኢትዮጵያ ህገ መንግስት ረት ተመዝግቦ በምርጫ ህግ መሰረትም ምርጫዎች ሲሳተፍ የቆየ ፓርቲ ነው። ከዚህ ውጭ የትግል አማራጭን ለመከተል የተዘጋጀ ፓርቲ ነው አይደለም። አባሎችም ለሰላም ራሳቸውን ያዘጋጁ ናቸው። ለምሳሌ በቀለ ገርባን ታውቃላችሁ። በቅርብ ጊዜ ታስሮ እስር ቤት የቆየ እንደገና ከእስር ቤትም ተፈቶ ወደ ውጭም ሄዶ ነበረ ሰላማዊ ትግል ይጠቅማል ወይ ብሎ ሲጠየቅ እንዴት እንደሚጠቅምና እንዴት እንደሚያዛልቅ ሲከራከር የነበረ ሰው ነ ታስሮ ወጥቶ፣ ማለት እንደገናም ተመልሶ ደግሞ ውጭ ሀገር ከወጣ በኋላ እኔ ከሰላማዊ ትግል አልለይም ብሎ ተመልሶ ወደ ሀገር የገባ ሰው። መለየት ብፈልግ እኮ እዛ መቅረት ይችል ነበር። ከሰላማዊ ትግል ውጭ ይሆናሉ ብ ያንን ያህል ለሰላም የቆረጡ ወንድሞቻችን ናቸው ማለት እጽሐት ኃይሎች ናቸው ምናምን እየተባሉ እየተወነጀሉ ያሉትና በእውነት በታሪክም ለህሊናም የሚሆን ነገር አይደለም። እነኚህን በኮ ሰላማዊ ታጋዮች ላይ እየተወሰደ ያለው ነገር ያሳዝናል። ሌሎች ኢትዮጵያውያኖችን በሁላችንም ለሰላም አላማ የሆኑ ሰዎች የኢትዮጵያ መንግስት የሰላም ኃይሎች ላይ የሚያደርሰው ተጽዕኖ ሀገሪቱን ችግር ላይ ይችላል። ተስፋ እየቆረጠ የሰላም መንገድ ተስፋ እየተዘጋ

እኛ ጉዳት ያለው ግን ያው ካለው የመድረክ አባላት ጋር የሚቻለውን ያህል ጥረት አቶ ጥላሁን የመድረክ አባላት በመድረክ የተሰባሰቡ ተቃዋሚ ፓርቲዎች ምን ያህል ነው በአሁኑ ጊዜ ባለው ሁኔታ ያላቸው መተማመን በአጠቃላዩ የፖለቲካ ምህዳር ማለቴ ነው በዲሞክራሲው ሂደት ማለቴ ነው ምን ያህል ነው መተማመን ያላችሁ እናንተ እንዴት ነው የምትገመገሙት በአሁኑ ጊዜ ያለውን የፖለቲካ ሁኔታ በኢትዮጵያ እንዴት መሰለህ ሰለሞን፣ እንግዲህ ችግሩ ሀገራችን የቆየችበትን ሁኔታ ታውቃላችሁ። ሁላችን የምናውቃለን። ብዙ የጦርነት አዝሩት አልፋ እሷ ቀድማ የነበረች ሀገር እንደገና ተመልሳ የዓለም ጭራ የሆነችው በታሪኳ ሁሉ ሰላም በማጣቷና ፍትህና ዲሞክራሲያዊ የሆነ ስርዓት በማጣቷ ነው። በተለይ ባለፉት አርባ ዓመታት ውስጥ በደርግ ስርዓትም አሁን ደግሞ በኢህአዴግ አገዛዝም በእውነቱ ህዝቡ ሰክኖ ተረጋግቶ ነጻ የሆነ ምርጫ፣ ነጻ የሆነ አስተዳደር እሱ ራሱ በነጻለት መርቶ የሚተዳደርበት እድል ሳያገኝ ነው የኖረው እና እርስ በርስም ደግሞ በየክልሎቹ በየወረዳዎቹ ብዙ ችግሮች አልተዉትም። በኢህአዴግ ዘመንም የጎረቤት ብሔረሰቦች ድንበር፣ ክልል ድንበሮች፣ ምኖች እየተባለ የብዙ ሰው ህይወት ያጣች ሀገር ነች። ይቺ ሀገር የሰላም አማራጭ ካልተከተለች እንደገና ወደ ጦርነት አዙሪት ውስጥ እንደገና ተመልሳ ገባች። ያው የጦርነት ሂሳብ ማወራረድ ብቻ የሆነ ከትውልድ ትውልድ የደቀቀችና የተጨበረች ሀገር የቀጨጨች ሀገር ምና ነው የሚቀረው? እኛ የመድረክ አባል ድርጅቶች ይሄ ጉዳይ በጣም ያሳስበናል። እንደምንም ብለን በጣም ወደ ሰፊ ሆነን የዚችን ሀገር ጉዳይ በሰላማዊ አግባብ ለመፍታት ድንበር የሌለው ትግስት ነው እያደረግን ያለነው። ቶሎ ተስፋ ለመቁረጥ ፍላጎት ነው ያለን። ስለዚህ አሁንም ቢሆን የኢትዮጵያ ሕዝብ በአንድነት ተነስቶ ሰላማዊ ትግሉን እንዲያራምድ ነው የምንፈልገው። ሰላማዊ ትግሉ ደግሞ አንዱ ሲበደል ሌላው ቤት ችሎ አይደለም። ሰላማዊ ትግል የሚካሄደው አንድ ዜጋ ላይ የህገ መንግስታዊ መብቱን ሲጠይቅ ያ መብት በሚነፈግበት ጊዜ ሌላው ዜጋ ደግሞ ለምን ይሄ ይሄ ዜጋ መብቱ ይነፈጋል ማለት መታ ያለበት ከዜጋ በአንድ ህብረተሰብ ክፍል ላይ ደግሞ መብት መንፈግ ሲመጣ ሌላው የህብረተሰብ ክፍል ለምን ይሆናል ብሎ አብሮ ከተነሳ አምባገነኖች አቅማቸው ደካማ ነው። አንዳንድ የፖለቲካ ተንታኞች አምባገነኖች ኃይለኞች እንዲሆኑ የሚያደርጋቸው የህዝቦች ተባብሮ አብሮ አለመቆም ነው የሚጮቀኑ ህዝቦች አንዱ ሲጮቀም፣ ሌላው ዝም ብሎ ማየት ነው የሚል ብሎ ይተነትናሉ። እኔም አምንበታለሁ። ስለዚህ ሁላችንም በአንድ ላይ ተነስተን በተወሰነ ህብረተሰብ ክፍል ላይ ህገ መንግስታዊ መብቱን ሲጠይቅ የሚፈጸሙ በደሎች መቆም አለባቸው ብለን በአንድ ልብ ብንነሳ ጫካ ሳንገባ ጦርነት ሳንከፍት ሌላ ሀገር ስደት ሳንሄድ የሀገራችንን ሁኔታ መመለስ እንችላለን። ምንም እንኳን በእጃችን ጦር መሳሪያ ባይኖርም በሰላማዊ ተኝነት ብቻ መንግስትን መቆጣጠር ይቻላል እና ዋናው ነገር የኢትዮጵያ ህዝብ በአንድነት አልተነሳም። አንድነት መነሳት አለበት። ሰላማዊ ትግሉ አሁንም ተስፋ አስቆራጭ አይደለም። በኃይል በአንድነት ተባብረን ከተነሳን ኢህአዴግን ኃይል አይደለም ማንኛውንም ኃይል መቋቋም ኢትዮጵያ ይችላል የሚል እምነት አሁን መድረክ አለ። ኢህአዴግ ባለፈው ግንቦት ምርጫውን ሲያሸንፍ ፓርላማውን ሙሉ በሙሉ ሲቆጣጠር፣ ተቃዋሚዎችን አሳትፋለሁ ብሎ ቃል ገብቶ ነበረ። ጠቅላይ ሚኒስትሩ ራሳቸው ተናግረዋል። ይሄን የፓርቲው ሊቀመንበር የሆኑት ማለት ነው። እስቲ አጠር አድርገው ይመልሱልኝ። ይሄንን ምን ያህል ተንቀሳቅሷል ከዛ ወዲህ ኢህአዴግ ተቃዋሚዎችን አሁን ብቻ አይደለም አሁን ሁለት ሺ ሰባት ብቻ ሳይሆን በሁለት ሺ ሁለትም የሟቹ ጠቅላይ ሚኒስትር እንደዚሁ ተናግረው ነበር። ይሄ ለፕሮፓጋንዳ የሚነገር ነገር ነው። ዎችን ስሉ ኢህአዴግ ያዘዘው ሁሉ እያጨበጨቡ የሚያጅቡትን አጫጅ ካገኘው ብሎ ወይም የተወሰነ ጉርሻ እየሰጣቸው ይሄ የተቃዋሚ የፓርቲ ጋር መድረክ በምለው ነገር ዙሪያ እንደሚሰበስበው ማለት ነው። ከመንግስት አካውንት ሳይሆን ከራሴ አካውንት የውርሻ እየሰጠዋችሁ ናቸውና እኔ ያልኩትን አጨብጭ የምላቸው አይነት ፓርቲዎች እያስጨበጨበ ለመጓዝ ፈልጎ እንጂ የኒውን የሆኑ ተወዳድረው እንደ ፖለቲካ አማራጭ ኃይል ነው ተወዳድረው ከሱ ጋር ስልጣን ለመወዳደር የሚነሱትን ፓርቲዎች ማለቱ ሳይሆን አጃቢዎችን ለማለት ፈልጎ እንደሆነ በተግባር ነግሮናል። በቃል ሳይሆን በተግባር ምክንያቱም መድረክን የመሰለ ሌሎችንም ተቃዋሚ ፓርቲዎች በሀገር ውስጥ ያሉት እንደራደር እንወያይ እያሉ ሲጠይቁ በምንም አይነት ለእናንተ በሩ ዝግ ነው ብሎ በመከልከል ፈጽሞ ከተቃዋሚ ፓርቲዎች ጋር አብሮ ለመስራት ዝግጁ አለመሆኑን በቃል ሳይሆን በተግባር ነው ነገርና የቀድሞ ጠቅላይ ሚኒስትሩ ሁኑ የአሁኑ ጠቅላይ ሚኒስትሩ ሁኑ በአፍ የሚናገሩትን በተግባር እየፈጸመው አለመሆኑ ያው ገሀድ ሆኗል ማለት ነው። አቶ ጥላሁን፣ እስቲ የመድረክ ተሳታፊ ፓርቲዎች ወይም የመድረኩ አባላት እነማን እንደሆኑ ያስታውሱ። እንግዲህ በአሁኑ ወቅት የመድረክ አባል ድርጅቶች የኢትዮጵያ ማህበረ ዴሞክራሲ ደቡብ ህብረት አንድነት ፓርቲ በፕሮፌሰር በየነ የሚመራው ማለት ነው። ኦሮሞ ፌዴራሊስት ኮንግረስ በዶክተር መራራ የሚመራ ነው። አረና ትግራይ ዴሞክራሲና ሉዓላዊነት ፓርቲ በአቶ ብርሃኑ በርሄ ይመራል። እነዚህም የቅዳማ አርነት ምስናቴ በዶክተር ሚሊዮን ቁመቶ የመመራ ናቸው። እነዚህ አራቱ የመድረክ አባል ድርጅቶች ናቸው። አቶ ጥላሁን እንደሻው የመድረክ ምክትል ሊቀመንበርና የህዝብ ግንኙነት መምሪያ ኃላፊ ለጊዜውና ለሰጡኝ ማምራሪያ በጣም አመሰግናለሁ። እኔም በጣም አመሰግናለሁ ሰ